በኢትዮጵያ ከቅርብ ጊዜያት ወዲህ አዲስ የሙዚቃ አልበሞች በብዛት እየወጡ ነው። የአልበሞች መበራከት በሀገሪቱ የሙዚቃ ዘርፍ ውስጥ የትውን አንድምታ በተመለከተ ከባለሙያዎች ጋር እንጨዋወታለን። ሌሎችም ጉዳዮች የተካተቱበትን የምሽቱን መሰናዶ ሀብታም ስዩም እመራለሁ። የምስልና ድምፅ ቅንብሩን ደግሞ ዛሬ ምሽት የምትከውንልን ብርሃን ኃይሉ ናት። አብራችሁ እንድታመሹ አስቀድመን እንጋብዛለን። ወደ ቀዳሚው መሰናዶ እንሻገር። በኢትዮጵያ ከቅርብ ጊዜያት ወዲህ አዳዲስ የሙዚቃ አልበሞች በብዛት እየወጡ ነው። ባለፉት ሶስት ወራት ብቻ ከስድስት በላይ አልበሞች ወደ አድማጮች ደርሰዋል። የአዳዲስ አልበሞች መበራከት በሙዚቃው ዘርፍ ውስጥ ያለውን ፋይዳ በተመለከተ ከባለሙያዎች ጋር ተነጋግረናል። አስመሟዋይ ነው፣ ዘገባውን ያሰማናል። ጉንጫ ያወጣም ሰንብር አይጎልም፣ ቢሳም ከንፈር አቅፈው የላኩት ዳብሰው ማስተዋል እያዩ በቅርቡ የሙዚቃ አልበሞቻቸውን ከአድማጮች ጆሮ ካደረሱ ወጣት ድምፃውያን መካከል አንዱ ነው። የመጀመሪያ አልበም ስራው በመግቢያው ላይ ያዜመልንን መጥቼ ነበር በሚል የሰየመውን ጨምሮ አስራ አራት ዜማዎችን ይዟል። በዩትዩብ የማህበራዊ ትስስር ገጽ ከተለቀቀ አንድ ወር የሆነው አልበሙ በአድማጮች ዘንድ እንደተወደደለት ማስተዋል ይናገራል። በጣም ደስ ይላል፣ ስሜቱ አክቹል አልበም ጨርሶ ማውጣት በራሱ ብቻ በጣም ደስ የሚል ስሜት አለው። ትንሽ ረፍት አለው እና በተለይ ደግሞ ረጅም ጊዜ የወሰደ ስራ ስለሆነ ትልቅ የሆነ ደስታ፣ ደስ የሚል ስሜት አልፎይት አለው ጠቅለልስ አድርገው እና በዛ በተረፈ ደግሞ የሰዎችንም ደግሞ ሪስፖንስ ስታዩ ደስ ይላል፣ እጅግ በጣም ደስ ይላል። የሰራው ስራ ሰው ሲወድ ላይ ምናምን በጣም እጅግ በጣም ደስ ይላል። ፈጣሪ የተመሰገነ ይሁን እግ ሌላ ምንም ምን ይባላል። በአሁኑ ወቅት ከማስተዋል በተጨማሪ በርካታ ወጣት ድምፃውያንም የሙዚቃ አልበሞቻቸውን አጠናቅቀው ለአድማጮች እያደረሱ ይገኛሉ። ባለፉት ሶስት ወራት ብቻ እንኳን ሮፍና፣ ኑሪ፣ አስቻለው ፈጠነ፣ የማርያም ቸርነት ወይም የማና ልዑል ሲሳይ አዲስ ስራዎቻቸውን ካበረከቱ ወጣት ድምፃውያን መካከል ናቸው። የሙዚቃ አስተማሪና ድምፃዊት ብሌን ዮሴፍ በብዛት እየወጡ ያሉት የሙዚቃ አልበሞች ልዩ ልዩ የዜማ ስልትና ቃና ይዘው የመጡ ናቸው ትላለች። ይህም ለሙዚቃ አፍቃሪያን ከቀደሙት ዘመናት የተሻለ የላይ ምርጫ እንዲኖራቸው እድልን የሰጠ ስለመሆኑ ትናገራለች። በሀገራችን የሆነ የተገደበ አይነት የሙዚቃ ስታይል የሙዚቃ መሳሪያም ብትል ቅንብርም ብትል በቃ ኤቭሪቲንግ ከለር የአልበም ከለር የሚባለው ነገር አንድ አይነት ሆኖ ለብዙ ዘመናት ቆይተናል። አልበም ሲባል እኔ ማለት በቃ ቁጭ ብለው ሁለት አልበሞችን እንኳን ሶስት ሁለት አልበሞችን በጣም ፖፑላር የሆኑ አልበሞችን ስታይ የምታገኘው እንዳለ ሴክሴት ወይም ችክችካ የሚባል ምት ታገኛለ። ከዛ አንድ ሁለት ሬጌ ጠብ ይደረጋል። ከዛ ስሎ ዘፈን መጨረሻው ትራክ ላይ ኢቨን የትራክ ነንበሩ እራሱ ሳይቀየር፣ በቃ ህዝብ የሚፈልገው እንዲህ አይነት ነው ተብሎ አንድ ፖፑላር የሆነ ነገር እንደ ሞዴል ይዞ በቃ በጣም በጣም ተደጋጋሚ የሆነ ከለር ነው። በጣም ለብዙ አመት ፕሮጀክት ተደርጎ ነው አንድ ደግሞ አልበም የሚወጣው። ስድስት ሰባ ስምንት አመት ፈጀ እየተባለ ሲወጣ የምታገኘው ኦሬዲ ብዙ በቃ ብዙ የሰማኸውን አይነት ነው እና አሁን በቅርብ የሰማናቸው አልበሞች ላይ በርካታ የሙዚቃ አይነቶች ነው የወጡት። እንደ ኢትዮጵያ ሙዚቃ ብዙ ያልሰማናቸው የሚመስሉ አሁን በቃ በቅርብ ጊዜ የሰማናቸውን ራሱ እንደ ምሳሌ ማንሳት ብንሞክር ማለት ነው። በጣም ፎክ የሆነ ስራን አስቻለው አወጣ። በጣም ፎክ ነው። በጣም ቱባ የሆነ በደንብ በቃ ሀገረኛ ከሙዚቃው ጨዋታ እስከ ቅንብሩ ብዙ ቱባ የሆነ ነገር ሰምተን ከዛ ደግሞ የማን ደግሞ ሰምተናል። በጣም ወርልድ ፊዥን ወይም ዓለም አቀፋዊ የሆነ ስሜት ያለው ከኢትዮጵያ ውጭ የሆኑ የሙዚቃ መሳሪያዎችንም የከተተ ከዛ ደግሞ ሌላ ቶፕ ስራዎችን ሰምተናል። በጣም እውቅ የለመድናቸውን የሚመስሉትን ከዛም ካቨር ድጋሚ የሚሰሩ ስራዎችንም ሰምተናል እና አሁን እነዚህ አማራጮች በአንዴ በተወሰኑ ወራቶች ውስጥ ነው የወጡት። እነዚህ መውጣታቸው በጣም ለአድማጭ ብዙ በቃ ምርጫ ነው የሚሰጠው የቱን እንደሚወድና እንደማይወድ እራሱ ለመለየት ምክንያት የሚሆኑ ስራዎች ነው የሚሆኑት ማለት ነው። አማራጮች ሲበዙ የቱ እንደምትወድ የቱ እንደማትወድ ለማወቅ ትችላለህ። አንድ አይነት ነገር እየተሰጠ ሲሆን ግን ከባድ ሊሆን ይችላል እና እኔ በጣም በጣም ትልቅ አድቫንቴጅ ሆኖ ነው የሚታየኝ። ብሌን የሙዚቃ አልበሞች በዚህ መልኩ በርከት ብሎ መውጣታቸውን ከሙዚቃ ዘመን ለውጥ ጋር አያይዛም ትመለከተዋለች በተመሳሳይ ጊዜ ብዙ አልበሞች የምናገኝበት ነገር ምናልባት ይሄ የዘመን ለውጦች የሚፈጠሩበት በኢትዮጵያ ሙዚቃ ላይ ያለ አይደለ? የሆነ ሲቀየሩ የሚያስታውቁ ዘመኖች አሉ። እየኖርክበት ሲሆን አንዳንዴ ኖቲስ ላታደርገው ትችላለህ። ካለፈ በኋላ ነው የምናስተውለው ይሆናል እንጂ አንዳንዴ ዘመኖች የሚቀየሩበት ፖይንት እሱ ቦታ ላይ እያለን ይመስለኛል። አሁን እንደ ሙዚቃ ደግሞ በሀገራችን ማለት ነው እነዚህ ይመስለኛል እንግዲህ አንዱም አንዱም ሌላኛው መገለጫ ዘመን ዘመኑ በምን መልኩ እየተቀየረ ነው። በሙዚቃው በሙዚቃውን እየተቀየረ የሚመስለኝ የበለጠ ኢንዲቪዥዋል ኢፌርት ነው አሁን ያለው የግለሰቦች አሁን፣ በፊት ላይ በኦርጋናይዜሽን ወይ ደግሞ እንደ አሳታሚ አከፋፋይ ብዙ ነገሮች አሉ። አሁን ግን አሁን ያመጣው በቃ ዘመኑ በዩቱብ የመሆኑ ነገር ከዛ ሞር ኦንላይን የሆኑ ነገሮች የሶሻል ሚዲያው ዶሚኔት ማድረግ አንድ ላይ ሆኖ፣ ሞር የራሳቸው የሆነ ነገር ነው የሚኖራቸው። አከፋፋይም አሳታሚ ምንም ሳይሆን አንድ ሙዚቀኛ በራሱ የሚፈርት በግሩፕ የሚፈርት ሆኖ ግን በራሱ መንገድ የሚሄድበት ጊዜ ላይ ነው ያለ ነው። ግምገማም የለም። የአሁን የሳንሱሩ ጊዜ ታሪኮ ሆኖ አለፈ። ከዛ በኋላ የአሳታሚዎቹም የሁሉም የሁሉም ነገር ታሪኮ ሆኖ እያለፈ ይመስለኛል። አሁን ላይ በቃ የግለሰቦች ወይ ኢንዲቪዥዋል አርቲስቶች ልክ አለም ላይ ቀደም ብሎ ቢሆንም ይሄ ነገር በደንብ የተደላደለ እኛ ጋር ግን አሁን ያ ነገር እየተደላደለ ይመስለኛል። በቃ ሁሉም የራሱን አሻራ የሚያሳርፈው እራሱ በፈለገው መንገድ ራሱ ኦን በሚያደርገው መንገድ ከዛም ደግሞ በፋይናንሽልም በገንዘብም ብታዩው አንዴ ከሚከፈሉ የበለጠ ላይፍ ታይም የሆነ ነገር ሁልጊዜም በቃ እንደ ሮያሊቲ የሚሆን እንደምን የሚሆኑ ነገሮችን እያሰበ የሚሰራ ትውልድ ላይ ያለን ይመስለኛል አሁን። እንዚራ በሚል የሰየመውን አልበሙስ ሰርቶ ለማጠናቀቅ ረጅም ጊዜ እንደወሰደበት የሚናገረው ድምፃዊ ማስተዋል እያዩ በኮሮና ወረርሽኝ ወቅት የነበረው የጥሞና ሁኔታ ስራዎቹን ለማፍጠን እንደረዳው ያስታውሳል። ይህም ምናልባት ሌሎችም በተቀራራቢ የጊዜ ልዩነት ስራዎቻቸውን ለመልቀቃቸው ምክንያት ሊሆን እንደሚችል የሚያስረዳል። የሚገርምት ይሄ ዘመኑ ጥሩ ሆነና በደንብ ብዙ ዲጂታል ፕላትፎርሞች አሉ። ኢቨን አሬንጅመንትም ወይም የሙዚቃ ቅንብርም የሚሰራበት ወይ ሞር ዲጂታል ዲካላይዝድ የሆነ አሰራር ነው እና ስራውን የማቅለሉ መንገድ በደንብ ጥሩ ይሆናል። ጥሩ የሆነው በዛ ምክንያት ይመስለኛል። ይህ የኮቪድም አለም ላይ የነበረው በሽታ አርቲስቱን በተለይ ደግሞ ቤቱ ቁጭ ብሎ እንዲያሰላስልና እንዲሰራ ግዞት አርቢ እየተስፋ አደርጋለው እኔንም ጨምሮ ማለት ነው። ለዛ ይመስለኛል፣ አሁን በተደራራሪ ብዙ ስራዎች አንድ ላይ የወጡበት ምክንያት ለዛ ይመስለኛል። በእርግጥ የወረርሽኙ ወቅት ለአልበም ስራዎች ዝግጅት ሚና እንደነበረው የምታምነው የሙዚቃ መምርቷ ብሌን በበኩሏ የሙዚቃ አልበምን ሰርቶ ማጠናቀቅ የሚያስገኘው የሙዚቃ አፍቃሪያን ከበሬታም አሁን ለታየው ተነሳሽነት ሌላው ምክንያት ሊሆን እንደሚችል ታክላለች። አንድ ሙዚቀኛ አንድ ዘፋኝ በቃ ትልቁ እንደ ዓላማ አድርጎ እንደው እስከዛ ድረስ ነጠላ ዜማ እየሰራሁ ልቆይ እንጂ አልበሜንማ እንደዚህ በዚህ ጊዜ ስራ አልበሜንማ ሳልሰራ ነው የሚለው ትልቅ እንደ ግብ ነው። ደግሞ ስታስበውም በጣም ብዙ ልፋት በዛም በጣም ብዙ ጊዜና ብዙ ነገር የሚወስድ ነገር ስለሆነ እንደሱም መባሉም አያንስበትም። በእርግጥ እና እሱ ነገር አንዱ ምክንያት ይመስለኛል። በዘመኑ በተለይም የማህበራዊ ትስስር ገጽ መተግበሪያዎች ሙዚቀኞች ወደ አድማጮች በቀላሉ ስራቸው እንዲያደርሱ አስችሏቸዋል ትላለች መምህርት ብሌን ዮሴፍ። ይህም የራሱ አሉታዊና አዎንታዊ አስተዋጽኦ እንዳለው ታመለክታለች የሙዚቃ ጥራትን በሶሻል ሚዲያ ውስጥ ባለው ጩኸት በሱ መለካት ልክ ላይሆን ይችላል ግን ዘመን እንደዚህ ነው። የራሱን አድቫንቴጅ ሲሰጥ፣ ሁልጊዜም ደግሞ ከጎኑ ይዞት የሚመጣው ነገር አለ እና ሁሉም ነገር በቃ ሊስተካከል ልክ ሊሆን አይችልም ብዬ አስባለሁ። በተለይ አርት ላይ ሁሌ ሁሉም ዘመን ላይ እንዲህ ነው። የሚያስማማ ፕላትፎርም ኖሮ አያውቅም ሁሌም ኮምፕሌን የሚኖርበት ነገር ይኖራል። የትኛው ያመዝናል የሚለውን ማየት ነው እና ሁልጊዜም እንዳልኩ ዲስአድቫንቴጅ ሊኖር ይችላል ወይ ደግሞ የማይሆን ወይ ይሄ እንዲህ ሊሆን ነው እንዲህ ይሄ ነገር የምትልደው ነገር ሊገጥም እንዳለ ሆኖ፣ ግን እንደው በንጹ በቀና ልቦና ስታየው በጣም የሚገርሙ የሙዚቃ ባለሙያዎች ፍንትው ብለው የወጡበት ጊዜ ነው። አሁን ካለንበት ዘመን ጋር ማለት ነው። በፊት ላይ ወይ በሲዲ ወይ በካሴት የተወሰኑ አንጋፋዎችን ብቻ ነበረ ደጋግመን የምናየው። ከሆነ ጊዜ በኋላ የነጠላ ዜማውም ከመጣ ከዛም ደግሞ አሁን ወደ አልበም ሲመጣ እነዛ ሲተጉ የነበሩት በነጠላ ዜማው ስራ ላይ አሁንም ድረስ እነሱ ናቸው ወደ አልበም መንፈስ ውስጥ መጥተው በጣም በቃ የሚያስደንቁ ስራዎችን ሲሰሩ የምታየው እና ይሄ የዘመን ሽግግር የሚመስለኝ ይመስለኝ አንዱም እሱ ነው። ጎንደር ተወልዶ ባህር ዳር ያደገውን ማስተዋል እያዩን ብዙዎች በቴሌቪዥን መስኮት በተላለፉ የሙዚቃ ተሰጥኦ ውድድሮች ላይ ያውቁታል። በቅርቡ በሙሉ አልበም ስራው የመጣው ድምፃዊ ማስተዋል የሁለተኛ አልበም እቅዱንና ቀጣይ ትልሞቹን በተመለከተ በሚያወጋን ሀሳቡና በሚያንጎራጉርልን ሁለተኛ ዘፈኑ ግብዣ ልሰናበታችሁ። እዚህ በኋላ እግዚአብሔር መቼም ሀገራችን ሰላም ያደርግልንና እኛንም እድሜ ሰጠንና ከጾሙ በኋላ ልክ ፋሲካ እንደተፈሰቀ ከዳግማ ትንሣኤ በኋላ አንድ ሪሊዝ ኢቨንት ስላላደረግን ስላልሰራ አርቲስቶቻችንን ባለሙያዎቹንም ሰብሰብ አድርገን ሪሊዝ ኢቨንት እናዘጋጃለን ብለን ተስፋ እናደርጋለን። ኦልሬዲ ፕሮግራሙን ጀምረናል። ፕሮሰሱን ልክ አልበሙ ከወጣ በኋላም ያው ሁላችንም ስራ ላይ ነን። እንግዲህ እየሰራን ነው። ምን ይዘን እንግዲህ ፈጣሪ እንግዲህ እንዲጨምርበትና ጥሩ ነገር ይዘ እንደምንመራ ተስፋ አለን። ስንቴ ልማረክሽ ልማረክሽ በውበትሽ ስንቴ ልሽ በኩራት ልሽ በኩራት እያጣው ቃላት ለዘመኑ ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ ያላችሁት። በአመታት ውስጥ አልፎ አልፎ የሚከሰተውን የፀሐይ ግርዶች ለመመልከት በተለይ በሰሜን አሜሪካ የሚኖሩ ሕዝቦች እየተጠባበቁ ይገኛሉ። የክስተቱን ምንነትና ውጤት ለማወቅ በዩናይትድ ስቴትስ የጠፈር ምርምር ተቋም ውስጥ ባለሙያ ጋብዘናል። ዶክተር ብርሃኑ ቡልቻ ይባላሉ። ኤደንገር ደግሞ ከሳቸው ጋር አጠር ያለ ቆይታ አድርጋለች። አሁን የምሰራው በ የህዋ ተመራማሪ ነኝ የሚሠራውን በናሳ ነው አንቺ እንዳልሽው የእኛ ያለንበትን ሶላር ሲስተም የሚያጠና ኢንስትሩመንቶችን መስራት ነው የኔ ሀላፊነት በናሳ የኔ ሴንተር የናሳ ሴንተር ያለው ሜሪላንድ ጋዳርድ ስፔስ ፍላይት ሴንተር ይባላል እሺ፣ በድጋሚ በጣም ነው የማመሰግነው ዶክተር። እንግዲህ ዛሬ ያገናኘን ጉዳይ አሁንም በጎርጎሮሳውያን የዘመን አቆጣጠር ኤፕሪል ኤት ላይ 2024 የፀሐይ ግርዶች ወይም ደግሞ ሙሉ የፀሐይ ግርዶች በዚህ በዩናይትድ ስቴትስ የተለያዩ ከተሞችስ ግዛቶችም ያልፋል ተብሎ ይጠበቃል እና በሱ ነው እና እስቲ እንግዲህ በተራ አማርኛ የፀሐይ ግርዶች ስንል ምን ማለታችን ነው? እንዲሁም ደግሞ ጨረቃ እንዴት ፀሐይን ትጋርዳለች የሚለውን እስቲ አስረዳን ያው ቀው ግርዶሽ ጨረቃ በፀሐይና በመሬት መካከል ላይ ስትሆን የሚፈጠር ነው። አሁን ቅድም ያነሳሽው ጥያቄ ጨረቃን የምታክል አነስ ያለች ግዑዝ ነገር ትልቅ ፀሐይን መሸፈን እንዴት ቻለች የሚለው ኢምፖርታንት ኮስችን ነው እና ይህንን ለመመለስ ሁለት ፋክቶችን ላንሳ። የመጀመሪያው ጨረቃ ያለበት ፖዚሽን ከፀሐይ ጋር ካለበት ፖዚሽን ጋር ሲነጻጸር፣ አሁን እንግዲህ ከምድር ላይ ሆነን ስናያቸው ጨረቃ ለኛ በ450 እጥፍ ትቀርበናለች ከፀሐይ ርቀት ጋር ሲነጻጸር። ይሄ አንዱ ኢምፖርታንት ፋክት ነው። ሁለተኛው የጨረቃና የፀሐይ ሳይዝ ልዩነት እንዲሁ በተመሳሳይ 450 እጥፍ ጨረቃ ታንሳለች ከፀሐይ። ይሄ ሁለቱ ሲደመር የጨረቃ ያለችበት ቦታና ማነሷ ግን ፕሮፖርሽናልቲው በመጠበቁ ጨረቃ ፀሐይን ስትሸፍን ሙሉ ለሙሉ የመሸፈን እድል ያጋጥማታል ማለት ነው። ሶ ይሄ የአፓረንት ሉክ ወይም ደግሞ ስናይ ኦብጀክቷ በጣም ትንሽ ብትሆንም ራቅ ብለን ስናያት ወይም ደግሞ ትክክለኛ ፖዚሽን ላይ ሆነን ስናያት የመሸፈን አቅም አላት ማለት ነው። ይህንን ለማስረዳት ሰው ተመሳሳይ አይሮፕላኖችን ብናይ ጎናችን ሲቀርቡ በጣም ተለቅ ብለው ይታያሉ። ግን ራቅ ሲሉ በጣም ያንሳሉ። ራቅ ያለውን አይሮፕላን በእጃችን ልንሸፍነው ላናየው እንችላለን። ምክንያቱም ካለበት ዲስተንስ በእጃችን መሸፈን ስለሚችል ማለት ነው። እንደዚህ አይነት አክቹዋል ሳይዛቸውን ሳይሆን የሚያሳይን አፓረንት የሆነ ወይንም ሲታዩ የሚመስሉን ካላቸው ርቀት ተመሳሳይ ጨረቃ ፀሐይን የምትሸፍንበት በጣም ኢምፖርታንት የሆነ በሶላር ሲስተማችን ላይ ሎኬሽኗ ትክክለኛ ስለሆነ እንዲሁም ሳይዟ ተመርጦ እግዚአብሔር ሲፈጣጥ ጥሩ ሆና በዛ ሼፕ ስለተሰራች ፀሐይን የመሸፈን እድል ተሰጥቷታል ማለት ነው። ይሄ የሁለቱ መገጣጠም ግርዶሽ እንዲፈጠር ያደርጋል። እስቲ እንግዲህ ይሄንኛውን የፀሐይ ግርዶሽ ልዩ የሚያደርጉት ክስተቶች ምንድን ናቸው? አሁን በአሜሪካ ላይ የዛሬ ላይ ሃፕን ያደረገው ሶላር ኢክሊፕስ እና የዚህኛውን ስናወዳድረው ለምሳሌ በ2017 በዩኤስ ወደ 14 ከተሞችን ያለፈ ለሁለት ደቂቃ አርባ ሁለት ሰከንድ ደቂቃ የቆየ ወይም ቶታሊቲው ወይም ዳርክነሱ ለዛ የቆየ ነበር። እንዲሁም ፓዙ ሲያልፍ ብዙ ከተሞችን ይነካል። በዚህ ክስተት ውስጥ የተሸፈነው ወደ ሰባ ማይልስ የሚሆን ርቀት ውስጥ ያሉ በዛ ከተማ ውስጥ ያሉ ሰዎች ዳርክነስን ኤክስፒሪየንስ ያደርጋሉ። አሁን ግን በ2024 የምንጠብቀው ኤክሊፕስ ከዚህ ተለቅ ያለ ነው። ወደ 15 ከተሞችን ይይዛል። ኮምፕሊት ዳርክነስ በእነዚህ 15 ከተሞች ውስጥ ይታያል። ከዛም ባለፈ የስፋቱ የፓዙ ስፋት ከመቶ እስከ መቶ ሃያ ማይሉ ያጠቃልላል ማለት ነው። ስለዚህ ከሰላሳ ሁለት ሚሊዮን ሰዎች በላይ ይህንን ዳርክነስ ኤክስፔሪንስ ያደርገዋል። በቴክሳስ በኩል ነው የሚገባው። ከሜክሲኮ የሚባል ሀገር ወደ ኖርዝ አሜሪካ እኛ የምንኖርበት ሀገር ውስጥ ያልፋል። ከዛ ወደ ካናዳ ይሄዳል። በቴክሳስ ይጀምራል። ከዛ ወደ ኦክላሃማ፣ አርኬንሳስ፣ ሙዙሪ፣ ኬንትኪ ኢንዲያና፣ ኦሃዮ፣ ፔንስልቬኒያ፣ ኒውዮርክን ቨርሞንትን አልፎ ሜንን አልፎ ወደ ካናዳ ይሄዳል ማለት ነው። ስለዚህ ሜን የመጨረሻው ኤግዚት ሆኖ እንደሆነ እንጠብቃለን ባለው ፕሮደክሽን። ይሄ ኤክሊፕስ ከ2017ቱ አጌን ትንሽ ለየት የሚያደርገው ቴክሳስ ላይ ለአራት ደቂቃ ከ24 ሰከንድ የቆየ ዳርክነስ ኤክስፒሪየንስ ያደርጋሉ እነሱ። ኤክሊፕሱ የሚጀምረው ወደ አንድ ሰዓት ከ27ባት ፒም ወይንም ደግሞ 1:27 ፒም ሴንትራል ዴይ ታይም ላይ ነው የሚጀምረው። በሜን ሲወጣ ወደ ሶስት ሰዓት ከ45 ይመስለኛል ይሄ ኢስትር ዴይ ታይም ላይ በዛ ይጨርሱ ወደ ካናዳ ይሄዳል ማለት ነው። ዋሽንግተን ዲሲ ምኖር ወይም ሌሎቹ ሰዎች ፓርሻል ኢክሊፕስን ኤክስፔሪንስ እናደርጋለን። አንዳንድ ግዛቶች እንግዲህ የአስቸኳይ ጊዜ አዋጅም አውጀዋል። በጣም ስጋት አለ ለህዝቦቻቸው። ያን ያክል የሚያሰጋ ክስተት ነው ወይ ይሄ ክስተት? እንዲሁም ደግሞ ሰዎች ምን አይነት ጥንቃቄ ነው ማድረግ ያለባቸው በዚህ ወቅት? በጣም ጥሩ ጥያቄ። ሶ አክቹዋሊ ፕሮቴክሽን ኢስ አ ፕራይመሪ አይደል? ራሳችንም መጠበቅ አለብን። አንዳንድ ስቴቶችም ደግሞ ይሄን ያደረጉት ህብረተሰቦቻቸው መጠበቅ ይፈልጋሉ ምን ፕሮቴክት ማድረግ አለብን የሚለውን ሀሳብ ከማንሳት በፊት አንድ ሁለት ነገር ልንገርሽ። አንድ ሰው ያለ ፕሮቴክሽን ወይንም ደግሞ ያለ ጥንቃቄ ወደ ሰማይ ሲያይ ግርዶሽ ሲኖር በጣም ፎከስድ የሆነ ወይንም ደግሞ የተሰበሰበ የብርሃን ጨረር ወደ አይኑ ይገባና ብላይንድ ስፓት የሚባሉ ነገሮች ይፈጠራሉ። በዛ ባየንባቸው ከባድ ጨረር የደረሰባቸው የአይን ሴንሰሮቻችን ሲቃጠሉ ወይም ደግሞ አምፖላቸው ሲበላሽ ማለት ነው በጨረር ብዛት። ሶ ይህን እንዳይሆን መጠንቀቅ አለብን። ሁለተኛ ደግሞ እኛ ጎልማሳዎች መንገድ ላይ የሄድን ኢንፎርሜሽን ብንለዋወጥ፣ ኢንፎርም ደግሞ ካልሆነን እና ዳርክነሱ በቀን ሲመጣ ደንግጠን አክሲደንቶች በጣም ይፈጠራሉ እና ከ2017 አንጻር ዳታ እንደሚያሳየው በቀን በደቂቃ ሰባት ሰው በአክሲደንት ይሞት የነበረውን ወደ አስር እና ወደ አስራ አንድ ያስተልቀዋል። ስለዚህ አንድ ስቴት እንደዚህ አይነት እርምጃዎችን ይወስዳል እና ከዛ አንጻር ነው እዚህ ጋር ይዤ ያለው የሶላር ኤክሊፕስ ግላስ። ይሄ ከናሳ ሴንተር ያመጣሁት ነው። እናንተም በአካባቢያችሁ ናሳ ሴንተር ካለ እንዲሁም ደግሞ አማዞን ላይ የተለያዩ ቦታዎች ላይ ሄዳችሁ አይናችሁን ፕሮቴክት የሚያደርግ ሰርቲፋይድ የሆነ ግላሶችን መስወድ አለባችሁ። ከዚሁ ጋር አያይዘህ እንግዲህ እንስሳትም የዱር እንስሳትም ባህሪያቸውን ሊቀይሩ ይችላል እየተባለ ነው እና እስቲ እሱም ላይ ትንሽ ነገር ብትለን። እንግዲህ ይሄ ኤክሊፕስ ኢሬጉላሪቲ አለው ወይንም ደግሞ በየቀኑ ኤክስፒሪንስ የምናደርገው በየቀኑ የምንለማመዳቸውን ነገር አይወክልም። ምንድን ነው በብዛት ቀኖቻችን በአማካኝ 12 ሰዓት ቀን፣ በአማካኝ ደግሞ 12 ሰዓት ጨለማ በአማካኝ እንግዲህ እኛ እንደ ሰው ውስጣችን ይህንን ከሶላር ሲስተም እኛ አካል ስለሆንን የመምሸትና የመንጋቱ ሪትም በውስጣችን እኛ ስንወለድ ከጀነሬሽን የመጣ ልምምዱ እንደ ሰዓት ወይንም ክላክ ሰውነታችን ውስጥ አለ። ያ ሰዓት መተኛችንን እና መንቂያችን ሰዓት ያውቃል። ተመሳሳይ እነዚህ አይነት ልምምዶች በእንስሳቶች ላይ በተለያየ በዚህ ምድር ላይ የሚኖሩ አካላት ይህንን ኤክስፒሪንስ ያደርጋሉ እኛ ሰዎች እንደምናደርገው። ይሄ መዛባት እኛ በአፋችን አውርተን ትክክል ነው ትክክል አለ ምን ሲሆን ነው የተፈጠረው የሚለውን አውርተን እኛ እንደርሳን ማድረግ እንችላለን፣ እኛ ሰዎች ስለሆነን ጭንቅላት ስላለን ግን እንስሳቶች ይህንን ነው አብኖርማሊቲ የሚገልጹት የተለያዩ ድምፆችን በማሳየት ይታወቃቸዋል ወይንም ደግሞ ልዩነት እንዳለው እነሱ ከተለማመዱት ነገር ልዩነት እንዳለው የሚናገሩበት አይን እንደ ቋንቋቸው ይመስለኛል። ስለዚህ ቋንቋቸው ነው የክለብስ መጥቷል እያሉን መሰለኝ። እንግዲህ የፀሐይ ግርዶሽ አሁን በዚህ በእኛ ባለንበት ዘመን ተከስቶ አይተነዋል። እንደ ህዋ ተመራማሪ ይሄ ክስተት እንደ ባለሙያ ምን አይነት ነገሮችን ሊያስመዘግባል፣ በተፈጥሮ ዑደት ላይስ ምን ነገር ያመላክታል? በጣም ጥሩ ጥያቄ። ሶ አክቹዋሊ ሳይንስ ለሚሰራ ሰው ይሄ ወቅት በጣም ስፔሻል ነው። አሁን ቅድም የጠየቅሽኝ አለ። ይሄ የ2024ቱ ምን አዲስ ነገር አለው ብለሽኝ፣ አንድ ሁለት የሰነዘርኩባቸው ነገሮች አሉ። ግን ከዛም በተጨማሪ ሳይንስ ለሚሰራ ሰው ትንሽ ዩኒክ የሆነ ጊዜ ነው። ይሄ ጊዜ አንደኛው ያው ይህን ከማብራራቴ በፊት ፋንዳሜንታል እንትኖቹን ሼር ላድርግሽ። አንደኛው ይሄ እኛ ያለንበት ሶላር ሲስተም፣ ፀሐይ በመሀል ላይ ሆና ፀሐይ እንደ ኤንጂን ነች፣ ወይንም ደግሞ ዋና መሰረታዊ አነቃናቂ ነች የዚህ ሶላር ሲስተም ነው። እነዚህ ከፀሐይ ዙሪያ የሚቃጠሉት ኮሮና ይባላል፣ ወይንም ደግሞ በላቲን ክራውን እንግዲህ ፀሐይ የራሷ የሆነ ሳይክል አላት። በጣም የምትቆጣበት እና ደግሞ አክቲቪቲዋ በጣም ቀንሶ ረጋ የምትልበት ወቅት አለ። ይሄ የ11 ዓመት ሳይክል አላት ፀሐይ እና በጣም በምትቆጣበት ዓመታት እነዚህ ከሷ የሚወጡ የፕላዝማ መጠን በጣም ይጨምራል። ያ ሲጨምር ወደ መሬት ወደ መሬት ይመጣል ማለት ነው። ያ ወደ መሬት የመጣው መሬት በተፈጥሯ ደግሞ ያመነጨችው ማግኔቶስፌር ወይም ደግሞ እንደ ጋቢ የሸፈናት ከፀሐይ የሚመጣውን ይሄ ከባድ የሆነ ሶላር ዊንድ ወይንም ደግሞ ልክ እንደ ንፋስ ግን የሶላር ነው፣ በጣም በጣም ሄቪ የሆነ ዴንጀርስ የሆኑ ሬዲዬሽኖች ያሉበት ኤነርጂ ሲመጣ እሱን ፕሮቴክት ያደርጋል። ግን ፉል ፕሩፍ አይደለም። እሱ በተናወጠ ቁጥር ብርድ ልብሳችን እኛን የሸፈነው ብርድ ልብስ በተናወጠ ቁጥር ምድር ላይ ያሉ ነገሮች ይቃወሳሉ ማለት ነው። ስለዚህ ሁሌ ሳይንቲስቶች ያንን ነገር ማወቅ ማጥናት ይፈልጋል። ማጥናት የሚፈልጉበት አንደኛው ይሄ ነገር ሊመጣ ነው የሚል ፕሪ ዋርኒንግ ወይንም ዋርኒንግ መስጠት ከቻሉ ከዚህ ከፀሐይ የሚመጣው ሬዲዬሽን ምድር ላይ ከመጣ እኛ የምንጠቀምባቸውን ኤሌክትሮኒክስ ዲቫይሶች ቴሌኮሙኒኬሽን ሳተላይቶች፣ አሁን በምድሮቻችን ላይ የሚዞሩትን እኔ እናንች የምንገለገልባቸውን ይሄ እንዳለ የላፕቶፕ ሲስተሞች፣ ኢንፍራስትራክቸሮች፣ ግሪዶች፣ የፓወር ግሪዶች እንዳለ መበጣጠስ ኃይል አለው ማለት ነው። ስለዚህ ናሳ ትልቅ ስራ ይሰራል። አንደኛው ስራ የፀሐይ ባህሪዋን ሞኒተር ማድረግ ነው። ስለዚህ የፀሐይን ባህሪ ሞኒተር ለማድረግ ያንን የኮሮና ማስ ኢንጀክሽን የምንለው ከፀሐይ የሚወጣ ከፍተኛ ኃይል በደንብ ለማጥናት እድሉን ይሰጣቸዋል ማለት ነው። ሁም አመሰግነው ዶክተር፣ ስለሰጠህን ጊዜና ስለቆይታችን ስለባለሙያ ባለሙያ ማብራሪያ በድጋሚ ጋቢና ቪኦኤ ነው። ከአሜሪካ ድምፅ እየተከታተላችሁ የምትገኙት በመቀጠል ደግሞ ኬኔዲ አባተ አጫጭር የስፖርት ጉዳዮችን ያጋራናል። ትናንት እሁድ በፓሪስ በተካሄደ የማራቶን ውድድር ኢትዮጵያውያን አትሌቶች በድል ደምቀዋል የመጀመሪያ የማራቶን ውድድሯን ያደረገችው አትሌት መስታወት ፍቅር ሁለት ሰዓት ከ20 ደቂቃ ከ45 ሰከንድ በሆነ ጊዜ የሴቶችን ምድብ በአንደኝነት ስታጠናቀቅ ሌላዋ ኢትዮጵያዊት እናት ነሽ ጥሩ ሰውም በመጀመሪያ ውድድሯ ከመስታወት በ3 ሰከንድ ብቻ ዘግይታ በመግባት ሁለተኛ ወጥታለች በዚህ ውድድር ሶስተኛ የወጣችው የ2016 የኦሎምፒክና አራት ጊዜ የዓለም ሻምፒዮኗ ኬንያዊቷ ቪቪያን ቸሪዮት ናት። በወንዶች ምድብ ኢትዮጵያዊው ሙሉጌታ ኡማ በ2 ሰዓት ከ05 ከ33 ሰከንድ ውድድሩን በቀዳሚነት አጠናቋል። አትሌት ሙሉጌታ ኬንያዊውን ቲቱስ ኪፕሩቶ በ15 ሰከንድ ሲቀድም የቦታውን ክብረ ወሰን የያዘውና የ2021 አሸናፊው ሌላኛው ኬንያዊ ኤሊሻ ሮቲች ደግሞ በትናንቱ የፓሪስ ማራቶን ሶስተኛ ወጥቷል። በዚያው በፓሪስ አርብ ዕለት በተካሄደ የ10 ኪሎ ሜትር የጎዳና ላይ ውድድር ላይም ኢትዮጵያውያን በሁለቱም ጾታ አሸንፈዋል። በሴቶች ልቅና አምባው በወንዶች ደግሞ ጀማል ይመር አንደኛ የወጡ አትሌቶች ናቸው። ቅዳሜ ዕለት በቼክ ሪፐብሊክ ዋና ከተማ ፕራግ በተካሄደ የግማሽ ማራቶን ውድድር ደግሞ በሴቶች ኢትዮጵያዊቷ ጌጤ አለማየው በአንድ ከ08 ከ10 አንደኛ ወጥታለች። ብርቱ ፉክክር በታየበት በዚህ ውድድር ሌላዋ ኢትዮጵያዊት አትሌት ንግስት ሀፍቱ ሶስተኛ ስትወጣ ኬንያዊቷ ጄሲካ ቼላንጋት በ በሶስት ሰከንድ ተቀድማ ሁለተኛ የወጣች አትሌት ናት። በወንዶቹ ምድብ ሶስቱንም ሜዳሊያዎች ኬንያውያን አትሌቶች አሸንፈዋል። ሊጠናቀቅ ስድስት ሳምንታት ብቻ በሚቀሩት የእንግሊዝ ፕሪምየር ሊግ ሶስት ፈረሶች ለዋንጫው እየጋለቡ ይገኛሉ። ለዋንጫው ከሚፋለሙት ክለቦች አንዱ የሆነው ሊቨርፑል ትናንት በኦልትራፎርድ ከማንቸስተር ዩናይትድ ጋር ነጥብ ተጋርቶ ተመልሷል። በጨዋታው ፍጹም የበላይነት የነበረው ሊቨርፑል ያገኛቸውን በርካታ የግብ ድሎች መጠቀም ሳይችል ቀርቷል። ጨዋታው ሁለት እኩል ሲጠናቀቅ የሊቨርፑልን ግቦች ሉዊስ ዲያዝ በ23ኛው ደቂቃ ላይ በጨዋታና ሞሳላ 84ተኛው ላይ በፍጹም ቅጣት ሁለት አስቆጥረዋል። የዩናይትድን ግቦች ደግሞ ብሩኖ ፈርናንዴዝና የ18 ዓመቱ ድንቅ ወጣት ኮቢ ማይኖ በሁለተኛው አጋማሽ በግሩም ሁኔታ ከመረብ አሳርፈዋል። ውጤቱን ተከትሎ ሊቨርፑል ወደ ሊጉ መሪነት መመለስ የሚችልበትን እድል ሲያመክን፣ ባለፉት አምስት ጨዋታዎች አንዱን ብቻ ያሸነፈው ዩናይትድም በቀጣይ የአውሮፓ ውድድሮች ላይ ለመሳተፍ ያለውን እድል እየሸረሸረ ነው። በየጨዋታው ከፍተኛ የግብ ሙከራ የሚደረግበት ዩናይትድ በትናንትናው ጨዋታም 28 ሙከራዎች ተደርገውበታል። የዩናይትድን ደካማ የሜዳ ላይ እንቅስቃሴ የተቸው የቀድሞው የክለቡ ተከላካይ ጋሪ ኔቪል በፕሪምየር ሊጉ እጅግ ዝቅተኛው የኳስ ቁጥጥር ያለውና ለማንኛውም ተጋጣሚ ቀላል ቡድን ነው ብሏል። አንዳንድ እንቅስቃሴያቸው በትምህርት ቤት ልጆች ደረጃ እንኳን የማትመለከተው ነው ሲልም የቀድሞ ክለቡን ተጫዋቾች ነቅፏል። ለዋንጫው የሚፋለሙት ሌሎች ሁለት ክለቦች ማንቸስተር ሲቲና አርሰናል ደግሞ ተጋጣሚዎቻቸውን አሸንፈዋል። ሶስቱም የዋንጫው ተፎካካሪዎች ሰባት ሰባት ጨዋታ ሲቀራቸው አርሰናል አርሰናልና ሊቨርፑል እኩል ሰባ አንድ ነጥብ አላቸው። ሆኖም አርሰናል በግብልጫ የሊጉ መሪ ሲሆን ሊቨርፑል ሁለተኛ፣ ማንቸስተር ሲቲ በአንድ ነጥብ ዝቅ ብሎ ሶስተኛ ናቸው። ቶተናም ሆትስፐርስ ትናንት ኖቲንጋም ፎረስትን በማሸነፍ አራተኛ ደረጃን ሲይዝ ከብሬንትፎርድ ጋራ ነጥብ የተጋራው አስቶንቪላ ቪላ ከቶተናም ጋር እኩል ስልሳ ነጥብ ይዞ በግብ ክፍያ ተበልጦ አምስተኛ ላይ ይገኛል። የፈረንሳዩ ፕሬዚደንት ኤማኑዌል ማክሮን ባለፈው ሳምንት ሐሙስ፣ ሩሲያ የፓሪስ ኦሎምፒክን ኢላማ እንደምታደርግ ምንም ጥርጥር የለኝም ሲሉ አስተያየታቸውን ሰጥተዋል። ፕሬዚደንቱ ለኦሎምፒኩ የዋና ውድድሮች የተዘጋጀውን ስፍራ መርቀው በከፈቱበት ወቅት ሩሲያ ኦሎምፒኩን ኢላማ ታደርጋለች ብለው ያስባሉን ተብለው ከጋዜጠኞች ለቀረበላቸው ጥያቄ ሲመልሱ፣ በማንኛውም መንገድ፣ በመረጃም ጭምር ኢላማ እንደምታደርግ ጥርጥር የለኝም ማለታቸውን የሮይተርስ ዘገባ ያመለክታል። በፓሪስ የሚገኘው የ ሩሲያ ኤምባሲ በጉዳዩ ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ እንዳልሰጠም ዘገባው አክሏል። ፕሬዚደንት ኤማኑኤል ማክሮን እንዳሉት ሩሲያ በፓሪስ ኦሎምፒክ ላይ አሉታዊ ተጽዕኖ ለማሳረፍ የሐሰት መረጃ ዘመቻ እያካሄደች ነው። ሩሲያ ከቅርብ ጊዜ ወዲህ በማህበራዊ ድረገጾች ላይ የውሸት አካውንቶችን በመጠቀም ሐሰተኛ መረጃዎችን በማሰራጨት በፈረንሳይ ላይ የፕሮፓጋንዳ ጥቃቶችን አጠናክራለች ሲል የፈረንሳይ መንግስት በቅርቡ መግለጹም አይዘነጋም። ይህ የሆነው ፕሬዚደንት ማክሮን በ በዩክሬን ጦርነት ሀገራቸው ጠንካራ የፖሊሲ ለውጥ እንደምታደርግና የፈረንሳይ ወታደሮችን ወደ ኪየቭ ልትልክ እንደምትችልም መግለጻቸውን ተከትሎ ነው። ፕሬዝደንቱ ባለፈው አሙስ በሰጡት አስተያየት በኦሎምፒኩ ላይ የአሸባሪዎች ስጋት ተባብሶ ከቀጠለ በሐምሌ ወር ለሚካሄደው የውድድሩ የመክፈቻ ስነ ስርዓት አማራጭ እቅዶች መኖራቸውንም ተናግረዋል። የመክፈቻ ስነ ስርዓት አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይላችሁ።